የአሜሪካ ድምፅ ራዲዮ ጣቢያ ነው። የአዲስ አበባው የደቡብ ሱዳኖች ሌላ ዙር የሰላም ውይይት ሳይጀመር ተቋረጠ። ሰዎች ለመሄድ እየተዘጋጁ ነው። የልዑካን ቡድን አባላት እየሄዱ ነው። ውይይቱን ሌላው ቀርቶ አልጀመርነውም። ሁለት ሳምንታት በከንቱ ባከኑ። የተቃዋሚዎቹ ቃል አቀባይ ማርኞት ናቸው። ዝርዝሩ ዜናውን ተከትሎ በዕለቱ አብሮ ይቀርባል። የእስልምና ሃይማኖትሽን ክደሻል በሚል ሱዳን ውስጥ የሞት ቅጣት ተበይኖባት የነበረችው የ27 ዓመቷ ወጣት ተለቃለች። ግብጽ በአልጃዚራ ጋዜጠኞች ላይ ሰባት ዓመት እስር ፈረደች። የሚሉት ደግሞ ከዋና ዋናው የሰዓቱ ዜና ርዕሶች ውስጥ ናቸው። የብራዚሉን የዓለም ዋንጫ ትንታኔ የያዘው የስፖርት ፕሮግራም ሳምንታዊ ቅንብሮች፣ አፍሪካ ነክርሶችና ጤና ከዝግጅቶቻቸው ጋር በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና ስጠልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ሰኔ 16 2006 ዝግጅቶቻችን ጋር ትረኛ አስተናጋጆች አሉላ ከበደና ቆንጂታዬ ነን። ከፕሮግራም አቀናባሪያችን ከንጉሱ ታምሬ ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱ የዓለም ዜና። ሱዳን ውስጥ እስልምና ሃይማኖትሽን ከርተሽ ክርስትናን ተቀብለሻል ተብላ በሞት እንድትቀጣ ተበይኖባት የነበረችው ሴት ብይኑ ተሰርዞላት መለቀቋ ተሰማ። የ27 ዓመቷ ሜሪያም ያህያ ኢብራሂም ዛሬ ሰኞ ያስቻለው ፍርድ ቤት ብይኑን እንደሰረዘ ወዲያውኑ ተለቃ ቤቷ መግባቷን ዘገባዎች ጠቁመዋል። የሜሪያም መታሰርና ብይኑ ከምዕራባውያን ሀገሮችና ከሰብአዊ መብት ቡድኖች ዓለም አቀፍ ውግዘት ቀስቅሶ መክረሙ ይታወሳል። ባለፈው ወር ብይኑ በተሰጣት ወቅት ድርስ ነፍሰጡር የነበረችው ሜሪያም እስር ቤት እያለች ሴት ልጅ ተገላግላለች። ፍርድ ቤቱ ሜሪያም እንድትለቀቅ ስለወሰነበት ሁናቴ ነገ ማክሰኞ ማብራሪያ ይሰጣል ተብሎ እንደሚጠበቅ ዘገባዎቹ ጠቁመዋል። አባቷ ሱዳናዊ ሙስሊም፣ እናቷ ኦርቶዶክስ ክርስቲያን ኢትዮጵያዊት የሆኑት ሜሪያም ያገባችው ዳንኤል ዋሚ ክርስትና ሃይማኖት እምነት ያለው ሲሆን አዲስ ከተወለደችው ህጻን ሌላ የአመት ተመንፈቅ ወንድ ልጅ አላቸው። በሱዳን ህግ ልጆች መከተል ያለባቸው የአባታቸውን ሃይማኖት እንደሆነ ተደንግጓል። ሴት ሃይማኖቷን መቀየርም ይከለክላል። ባለፈው ወር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሱዳን ባለስልጣናት እነዚህን ሃይማኖትን መቀየር የሚያግዱትን ህጎች እንዲቀይሩ ጥሪ አቅርበው እንደነበረ የሚዘነጋ አይደለም። ዛሬ ሰኞ የናይጄሪያዋ ከተማ ካናኖና ውስጥ የጤና አጠባበቅ ትምህርት ቤት ውስጥ የቦምብ ፍንዳታ ደርሰው ስምንት ሰዎች መግደሉንና ሀያ ያህል ማቁሰሉ ተገለጠ። ፖሊስ ተጠርጣሪዎችን አስረናል ነው የሚለው። ካኖ ላይ በተደጋጋሚ ጥቃቶች መድረሳቸው ሲታወቅ ጥቃቶቹ የፈጸሙት ደግሞ ቦኮ ሀራም ናቸው መባሉም ይታወሳል። ካኖ በዚሁ አሸባሪ ቡድን ጥቃት ምክንያት በአስቸኳይ ጊዜያዊ ስር በሚገኙ ሶስት የሰሜን ምስራቅ ናይጄሪያ ክፍል ግዛቶች አጠገብ ነው የምትገኘው። ነውጠኞቹ ከሁለት ወራት በፊት የጠለፏቸውን ከሁለት መቶ የሚበልጡ ሴት ተማሪዎች አሁንም አልለቀቁም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ የግብጽ ችሎት በሕግ የታገደውን ሙስሊም ወንድማማችነት ፓርቲ ድጋፍ ሰጥተዋል በተባሉ ሶስት የአልጀዚራ ቴሌቪዥን ጋዜጠኞች ላይ ከሰባት እስከ አስር አመት የሚደርስ እስራት ፈርደዋል። ችሎቱ ፍርዱን ያሳለፈው ፒተር ግሬስት፣ ሞሐመድ ፋህሚና ባህር ሞሐመድ የሚባሉት ጋዜጠኞች የሀሰት ዜና አሰራጭተዋል በሚል በቀረበባቸው ክስ የጥፋተኝነት ብይን ከሰጠ በኋላ ነው። ጋዜጠኞቹ የቀረበባቸውን ውንጀላ አስተባብለዋል። ዘጋቢያችን ኤድዋርድ ዩሬኒያን ከካይሮ ያስተላለፈው ዘገባ አለ። ሶሎሞን አባተ ያቀርባል። ካሊድ፣ አብዱራህማን ማህሙድ፣ አህመድ አብዱልውሃብ የአልጀዚራ ጋዜጠኞች ፍርድ ሲተላለፍ ዳኛው ያነቦ የነበረው በተረጋጋ ሁኔታ ቀስ ብለውና በእውኑም እንዲደመጥ ነበር። በተለይ በአውስትራሊያዊው ፒተር ግሬስት ላይ የተላለፈውን የሰባት ዓመት እስራት ፍርድ ሲያነቡ ረገጥ እያደረጉ ነበር። ይህ የግብፅ የአልጀዚራ ጋዜጠኞች ክስ ጉዳይና የፍርዱ ሂደት ሰሞኑን ብዙ የተነገረለት ሆኖ ብዙ ትኩረት ስቦ ቆይቷል። ፍርዱ እንዳስደነገጣቸው የተናገሩት የአውስትራሊያ ውጭ ጉዳይ ሚኒስትር ጁሊ ቢሾፕ ሀገራቸው የግብፅን የፍርድ አካላት ነፃነት እንደምታከብር ገልጸዋል። በተሰጠው ፍርድ በጣም አዝነናል። በዚያ ላይ ክብደቱ በጣም አስደንግጦናል። ፍርድ ቤቱ እንዲህ አይነት ድምዳሜ ላይ መድረሱ አሁን ልናደንቀው የምንችለው ጉዳይ አይደለም። የቀረቡትን ማስረጃዎች ስንመለከት የአውስትሬሊያ መንግስት ሊረዳው የሚችለው ፍርድም አይደለም። የፍርድ ቤቱ ውሳኔ በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ የአልጀዚራ ዋና ስራ አስኪያጅ ሙስጠፋ ሱአግ ቁጣቸውን አሰምተዋል። ጋዜጠኝነት ከዋሸ ወይም አንዳች ተልዕኮ ከደበክበት የፖለቲካ አጀንዳ ኖሮ በአንድ የመገናኛ ብዙሀን ፖሊሲ ይዘህ ወደ ውጭ የምትሄድና የቀውስ ሀሳብ የምትልክ ከሆነ ወንጀል ነው። መገናኛ ብዙሀን የፖለቲካ አሻጥር ለመፈጸም መሳሪያ ነው ናቸው የአልጀዚራ ቴሌቪዥንና የቀጥታ ስርጭት መስመሮቹ ግብፅ ውስጥ እየተከናወነ ስለነበረው ሁኔታ አሉታዊና አንዳንዴም ሐሰት የሆኑ መረጃዎችን ያስተላልፉ ነበር ሲሉ የግብፅ የፖለቲካ ማኅበረሰባዊ ጥናት ተንታኝ ሰኢድ ሳዲቅ ለቪኦኤ ተናግረዋል። የቴሌቪዥን ጣቢያውን በባለቤትነት የያዘው የቃታር መንግሥትም በሕግ የታገደውን ሙስሊም ወንድማማችነት ቡድን እንደሚደግፍ ሳዲቅ ተናግረዋል። ጆርናሊዝም ኢዝ አ ክራይም ጉዳዩ በግብፅና በቃታር መንግስታት መካከል ካለው ግንኙነት ጋር የተያያዘ መሆኑን የጠቆሙት ሳዲግ ቃታር ግብፅ ውስጥ ሁከትና ቀውስ እንዲስፋፋ እያበረታታች ነው ብለዋል። ፍርዱ ከልክ ያለፈ ነው ሲሉ አንዳንድ የግብፅ ጋዜጠኞች እየተናገሩ ሲሆን በይግባኝ ሰሚ ችሎት ሊሻር እንደሚችል አመልክተዋል። በሌላ በኩል ደግሞ የይግባኙ ስርዓት እንዳለቀ የግብፅ ፕሬዝደንትም ፍርዱን ሊያጥፉ እንደሚችሉ እየተሰማ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስቀድሞ ይፋ ያልተደረገ ጉብኝት ኢራቅ ገብተዋል። ሚስተር ኬሪ የሄዱት የዚያች ሀገር መንግስት በሰሜናዊና ምዕራባዊ የሀገሪቱ ክፍሎች ስፋት ያለው አካባቢ የተቆጣጠሩትን ሱኒ እስላማዊ ነውጠኞች የመከተ ብርቱ ፈተና ተደቅኖበት ባለበት በዚህ ወቅት ነው። ዛሬ ሰኞ ባግዳድ የገቡት ሚስተር ኬሪ ከሀገሪቱ ጠቅላይ ሚኒስትር ኑሪ አልማሊኪ እንዲሁም ከሱኒዎችና ከኩርዶች መሪዎች ጋር ተገናኝተው ይነጋገራሉ ተብሏል። የውጭ ጉዳይ ሚኒስትሩ በቆይታቸው ሚኒስትር ማልኪ በሺያዎች የሚመራው መንግስታቸው ሁሉንም አሳታፊ እንዲሆን ዩናይትድ ስቴትስ የያዘችውን ግፊት ይቀጥላሉ ብለዋል። የሶሪያን የኬሚካል መሳሪያዎች እንዲያስወግድ ኃላፊነት የተሰጠው ዓለም አቀፍ ጸረ ኬሚካል መሳሪያዎች ድርጅት የሚወገዱትን መርዛማ ኬሚካሎች ተቀብያለው ሲል አስታወቀ። የኬሚካዊ መሳሪያዎች አስወጋጅ ድርጅት ኃላፊ አህመት ሁዙሙ ዛሬ ሰኞ ዘሄግ ላይ በተካሄደ ጋዜጣዊ ጉባኤ ሲናገሩ የመጨረሻዎቹን ኬሚካዊ መሳሪያዎች የጫነው መርከብ ከሶሪያ ወደብ ከላታኪያ ለቋል ብለዋል። ለድርጅታቸው የተላለፈውን ወይም የተሰጠውን 1300 ቶን ኬሚካል ለማስወገድ አራት ወር ገደማ እንደሚወስድ ነው አህመት ያመለከቱት። በዩናይትድ ስቴትስ የብሪታንያ ምክትል ይቅርታ፣ የብሪታንያ ምክትል አምባሳደር ፒተር ዊልሰን ይህ ትልቅ እርምጃ ሆኖ ሳለ አሁንም ቢሆን ሶሪያ አሉኝ ብላ ይፋ ባደረገችው ኬሚካሏ ዙሪያ ያሉት ውዝግቦች እንዳሉ ናቸው፣ መፍትሄ ሊሰጣቸው ይገባል ብለዋል። የሶሪያ ፕሬዚደንት ባሻር አልአሳድ ያሉትን የኬሚካል ክምችቶች እንዲወገዱ የተስማሙት ባለፈው አመት ዋና ከተማዋ ደማስቆ አጠገብ በሳሪን ጋዝ ጥቃት በመቶች የተቆጠሩ ሰዎች መገደላቸውን ተከትሎ በዓለም አቀፍ ግፊት ተወጥረው መሆኑ የሚታወስ ነው። የእስራኤል አየር ኃይል ትላንት ሌሊት ጎላን ኮረብቶች የሶሪያ ድንበር ላይ ባካሄዱ ጥቃት አስር የሶሪያ ወታደሮች መገደላቸውን ሶሪያውያን ተሟጋቾች ተናገሩ። ብሪታንያ የሚገኘው የሶሪያ የሰብአዊ መብቶች ተከታታይ ቡድን ዛሬ ሰኞ ባወጣው መግለጫ የቦምብ ጥቃቱ ሁለት አንኮችና ሁለት የአዳፍኔ የመተኮሻ ንቁጣዎችን መደምሰሱን ስሱን ገልጧል። የአየር ጥቃቱ ኢላማ ያደረገው የሶሪያ ክልላዊ ወታደራዊ ጽፈት ቤትንና መድፍ መተኮሻዎችን መሆኑን የገለጡት የእስራኤል ባለስልጣናት፣ ኢላማዎችን መተናል ነው ያሉት የአየር ጥቃቱ የተካሄደው እሁድ ዕለት አንድ ታዳጊ ወጣት እስራኤላዊ ለተገደለበት ጥቃት አጸፋ መሆኑም ታውቋል። በመጨረሻም በዓለም እግር ኳስ ዋንጫ ውድድር ሁለት የቢ ምድብ ጨዋታዎች ተካሂደዋል። ዛሬ ኔዘርላንድ ከቺሊ፣ አውስትራሊያ ከስፔን ጋር ያደረጉትን ግጥሚያ ከጥቂት ደቂቃዎች በፊት አብቅቷል። ውጤቱም ኔዘርላንድ ሁለት ለባዶ ቺሊን አሸንፏል የወቅቱ ሻምፒዮን ስፔን አውስትራሊያን ሶስት ለባዶ አሸንፋለች ዘንድሮ ዋንጫውን ይወስዳሉ ተብለው ከተገመቱ አስር ቡድኖች ውስጥ ኔዘርላንድና ቺሌ ይገኙበታል በውድድሩ መርሃ ግብር መሠረት ዛሬ ከአንድ ሰዓት በኋላ የሚጋጠሙት ደግሞ ክሮሺያ ከሜክሲኮ ብራዚል ከካሜሮን ጋር ነው መልካም ጊዜ ለስፖርቱ አፍቃሪዎች አድማጮች የሰዓቱ የዓለም ወሬ ይኸው ነበር Thank ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጅ ይታየና አሉላ ከብድንን። አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ እንወስዳችኋለን። የሚመለከታቸው አካላት ሁሉ አሳትፏል የተባለው የደቡብ ሱዳን የሰላም ውይይት ሳይጀምር ተቋርጧል። በመክፈቻው ስነ ስርዓት ላይ ጭምር ያልተገኙት የአማጽያኑ ተደራዳሪዎች በተሳታፊዎች አመራረጥ ላይ ያላቸውን ቅሬታም ቀጥሏል። በቀጥታ መነጋገር የለብንም እየተዋጋን ያለነው መንግስትና እኛ ብቻ ነን ነው ያሉት። እስክንድር ፍሬው የዘገባውን ዝርዝር ለዕለቱ አብይ ርዕስ እንዲህ አዘጋጅተዋል። ብዙ የተነገረለት የደቡብ ሱዳን አሳታፊ ውይይት ሳይጀመር ተጠናቋል። ጎራ ለይተው በውጊያ ላይ ከሚገኙት መንግስትና ተቃዋሚዎች በተጨማሪ ጉዳዩ የሚመለከታቸው የዚያች ሀገር ተቋማት እንዲሳተፉ በሚል ነው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ይሄኛውን ዙር ውይይት ያዘጋጀው። እንዲሳተፉ የተጋበዙት ደግሞ ከእስር የተፈቱ የቀድሞ ባለስልጣናት፣ ከገዢው ፓርቲ ውጭ ያሉ የፖለቲካ ፓርቲዎች ተወካዮች፣ የሲቪል ማህበረሰብና የሃይማኖት ተቋማት ተወካዮች የመሳሰሉት ናቸው። ይህ ውይይት ግን ከመክፈቻው ስነ ስርዓት ሳያልፍ ሳይጀመር ተጠናቋል። ለሌላ ጊዜ ተላልፏል። ወደ መጣንበት እየተመለስን ነው ብለዋል የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ዛሬ ለቪኦኤ ሲናገሩ። ሰዎች ለመሄድ እየተዘጋጁ ነው። የልዑካን ቡድን አባላት እየሄዱ ነው። ወደ ጁባ የሚሄዱት ዛሬ ከሰዓት ይነሳሉ። ሌሎች ደግሞ ነገ ይጓዛሉ። የእኛ ጦር ወደሚቆጣጠረው የደቡብ ሱዳን ክፍል የምናመራው፣ የተወሰንን ሰዎች ደግሞ ነገ ጉዞ እንጀምራለን። አሁን ሁሉም ነገር ላልተወሰነ ጊዜ አብቅቷል። መቼ ተመልሰን እንደምንመጣም አልነገሩንም። ውይይቱን ሌላው ቀርቶ አልጀመርነውም። እናም ሁለት ሳምንታት በከንቱ ባከኑ። በውይይት የሚሳተፉት ድርጅቶች ተወካዮች ሁሉ የተመረጡት መንግስት ከሚቆጣጠራቸው አካባቢዎች ነው ያሉት። በዶክተር ሪያክ ማሻር የሚመሩት የደቡብ ሱዳን አማጽያን ተወካዮች በውይይቱ እንደማይሳተፉ የገለጹት ከጅምሩ ነበር። በፕሬዝዳንት ሳልቫኪር ማያርዲት የሚመሩት የመንግስት ተወካዮች ደግሞ የኢጋድ ዋና ጸሐፊ መሪያችንን ሰድበዋል በሚል ከውይይቱ ቀሩ። ባለፈው አርብ ግን፣ ከአራት ቀናት በፊት ማለት ነው፣ ውይይቱ ተጀምሯል ሲል ኢጋድ የመክፈቻ ስነስርዓት አካሄደ። የመንግስት ተወካዮች በዚህ ሥነ ሥርዓት ላይ የተገኙ ቢሆንም የአማጽያኑ ተወካዮች አሁንም ቀሩ። ዛሬ ያነጋገርኳቸው የአማጽያኑ ተደራዳሪዎች ቃል አቀባይ ሁሴን ማርኞት ይህን ያብራራሉ። እስካሁን ከአራት ቀናት በፊት ከተካሄደው የመክፈቻ ሥነ ሥርዓት ጀምሮ አልተሳተፍንም። ኢጋድ የሚያነጋግረን በሌሎች መንገዶች ነው። ይደውሉልናል፣ የጽሑፍ መልእክት ይልኩልናል። እኛ ምን መልሳለን። እኛ ከመንግሥት ተወካዮች ጋር ቀጥተኛ ድርድር እንፈልጋለን ስንል ኢጋድ አይሆንም ይላል። የመንግስት ተወካዮችም ከመክፈቻው ባለፈ መሳተፍ አልፈለጉም ያሉት ቃል አቀባዩ፣ በዚህም ምክንያት ውይይቱ አልተካሄደም ብለዋል። ውይይቱ አሳታፊ መሆኑን እንደማይቃወሙ የገለጹት ቃል አቀባዩ፣ የተሳታፊዎቹ አመራረጥ ላይ ያላቸው ቅሬታ ግን አለመቀየሩን አስረድተዋል። አመራረጡ በተገቢ ሁኔታ አልተካሄደም። ሀገር ለቀው የሸሹ ብዙ ሲቪል ማኅበራት አልተካተቱም። ከሀገር የወጡ የፖለቲካ ፓርቲዎች አልተካተቱም። ባለፉት ስድስት ወራት በተባበሩት መንግስታት ድርጅት መጠለያዎች ውስጥ እየኖሩ ያሉ ተጠቂዎችም አልተካተቱም። በውጭ ሀገሮች የሚኖሩ በርካታ ሰዎችም እንደዚሁ። እነዚህ ሁሉ ጉዳዩ የሚመለከታቸው ናቸው፣ እንዲካተቱ እንፈልጋለን። እንዲህም ሆኖ ግን እነዚህና የሌሎች ድርጅቶች ተወካዮች በውይይቱ መሳተፍ ያለባቸው በሦስተኛ አካል ማለትም በአደራዳሪዎቹ አማካኝነት ነው ብለዋል። ዋነኛዎቹ ተደራዳሪዎች መሆን ያለባቸው መንግስትና አማጽያኑ ናቸው። የሌሎቹ ሀሳብ ግን እነዚህ ሁለት ወገኖች በሚደርሱበት ስምምነት ውስጥ ይካተታል ነው ያሉት ቃል አቀባዩ። ለተቋረጠው ውይይት መቀጠል መፍትሄው ያለውም በኢጋድ እጅ መሆኑን ያስረዱት መፍትሄ መስሎ የሚታየኝ በመጀመሪያ ደረጃ እኛ በጦርነቱ ውስጥ የምንገኝና ጉዳዩ የሚመለከተን አካላት መሆናችንን ኢጋድ መረዳት አለበት። እየተዋጉ ያሉት ወገኖች መነጋገር እንፈልጋለን የሚሉበት የመነጋገር እድል ካለ ሌሎች ካልተጨመሩ በስተቀር የምትል ከሆነ የሚያሳዝን ነገር ነው የሚሆነው። ስለዚህ መፍትሔው እየተዋጉ ያሉት ወገኖች መነጋገር ከፈለጉ ያንን እንዲፈቅዱ ኢጋድንና አደራዳሪዎችን ማሳመን ነው፣ ብቸኛው መፍትሔ ይሄው ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ለአሳታፊው ውይይት መቋረጥ አማጽያኑን ተጠያቂ አድርጓል። የአማጽያኑ ተወካዮች በውይይቱ አለመሳተፋቸው እንደ አውሮፓውያን አቆጣጠር ግንቦት 9 2014 የተደረሰውን ስምምነት የሚጻረር ነው ብሏል። ስምምነቱ ሌሎች አካላትም በውይይቱ እንዲሳተፉ የሚጠይቅ ነው ሲልም ኢጋድ አስታውሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔት ክፍለ ጊዜ ዘገባዎች ስንዘልቅ አንጃ ለይቶ እየተካሄደ ባለውና ለአካባቢው ሀገሮች ጭምር ሁከት ይፈጥራል የሚለው ስጋት አሳሳቢነት እያየለ ስለመጣው የኢራቅ ግጭትና በግብጽ ፖለቲካ ጉዳዮች በታለመ ጥረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ መሰንበቻውን ካይሮን ጎብኝተዋል። የአሜሪካ ድምጿ ኤሊዛቤት አርት ከካይሮ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ይዞታል። የውጭ ጉዳይ ሚኒስትር ኬሪ በሰሞኑ የካይሮና የዛሬው የባግዳድ ጉብኝታቸው ትኩረት ያደረጉበት አብይ ጭብጥ መንግስታቱ ሁሉን አሳታፊ የመሆናቸውን ወሳኝነት ጉዳይ ነው። ሚስተር ኬሪ ካይሮ ላይ ባሰሙ ንግግራቸው አደገኞች ስላሏቸው የሱኒ ጽንፈኛ ቡድኖች በሺያ ሙስሊሞች የሚመራውን የኢራቅ መንግስት ለመርታት ወደ ባግዳድ የያዙት እንቅስቃሴ አንስተዋል። ኬሪ አክለውም ለዚያች አገር መሪዎች ተማጽኖ አድርሰዋል። urge Iraq's leaders to rise above sectarian motivations. ይህ የኢራቅ መሪዎች ከተከፋፈለውና አንጃ ከለዩ ውጥኖቻቸው ከፍ ብለው የሁሉንም ዜጎች ፍላጎት የሚያንጸባርቅ ሁሉን አቀፍ መንግስት እንዲያቋቁሙ የሚጠይቅ ወሳኝ ጊዜ ነው ይህንኑ እንድናሳስብ ጭምር ግድ የሚል ጊዜም ነው ነው ያሉት ኬሪ። ኬሪ ቀድሞ ይፋ ያልተደረገ የጉብኝታቸው አዲስ የተመረጡትን የግብፁን ፕሬዚዳንት አብደል አልፋታ ኤልሲሲን ጨምሮ የተለያዩ ባለስልጣናትን አነጋግረዋል። በባግዳድም እንዲሁም ባለስልጣናትን አነጋግረው ሁሉን አቀፍ መንግስት የሚቋቋምበትን ሁኔታ የሚመለከት ጉዳይ ይጠብቃቸዋል ተብሏል። የኬሪ ጉብኝት የዩናይት ስቴትስን የባግዳድ ሁኔታ የሚመለከት ሌሎችን የሚያሳትፍ ሁኔታ የሚፈጠርበትን ይመለከታል ተብሎም ይጠበቃል። አድማጮች የምትከታተሉት በ22 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻ የስልክ መስመር 202205 9942 የውስጥ መስመር 14 ከተቀበል ናቸው። አስተያየቶቻችሁ ለሰዓቱ ጥቂቱ እንስማ። ሄሎ እንደናችሁ የዘወታ አድማጫችሁ እና ተከታታችሁ ዜዎች በትላንትናው የዜና ፕሮግራማችሁ አርቲስት ዮሴፍ ወይም ጆሴ የተባለውን ማቅረባችሁ አዳምጫለሁ። አርቲስት ማናልቦች ከዚህ ዓለም በሞት ከተለየች ቆየች። በህይወት ዘመኗ ደግሞ ብዙዎች ወልዳ ጥሩ ህይወት ስትኖር እንደነበር ነው። ነገር ግን በሞት ከተለየች ወዲህ ቤተሰቦቿና ልጆቿ በአሁኑ ሰዓት በችግር ላይ እንደሚገኙና ጥሩ ህይወት እንደማይኖሩ ነው የሚሰማው የዝችን አርቲስት ልጆች ችግር የተሰማው አርቲስት ዮሴፍ ወይም ጆሲ ቤት ሰርቶ እንደሰጣቸውና በየጊዜውም እየጠየቃቸው እንደሚገኝ የሰማ ነው። እግዚአብሔር ይባርክ ላለው መልካም ስራ ማለት እንደ አርቲስት ዮሴፍ ነው። ስለዚህ በአሁን ሰዓት ሀብት አካብተን ንብረት ኖሮን የምንኖር ሰዎች ብዙዎች አለን። የሰው ልጅ በህይወት ዘመኑ አብጦ ያገኛል አግኝቶም ሚያጣልና እንዳርስ ዮሴፍ መልካም ስራ እግዚአብሔር የወደ ተግባር ነው እና ችግረኞችን እንመለከትላለሁ። የዘወትር አድማጫችሁ ነኝ ቀኛቸው ነ ከዚህ ጠ ሀይ እንደምናቸው ደህና ናችሁ ወይ? የዘውትር አድማጫችሁ ነኝ። ወደ ጆሲ በምታረገው ነገር ሁሉ እግዚአብሔር ካንተ ጋር ይሆን። የምታረጋቸውን ነገሮች በጠቅላላ እያለቀስኩኝ ነው የተከታተልኩት። ጆሴ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በጣም ነው ያደነኩህ። እግዚአብሔር ካንተ ጋ ይሁን። ቴንኪዩ። እነዚህ ተቃዋሚ ነን የሚሉ ሰዎች ያለፈው ታሪክ ነው የቆሙበት ወይ የዛሬ ታሪክ ነው ሚሰራ? የዛሬው መቶ አመት የነበረ አስተሳሰብ ሌላ ነው። የዛሬ ሀምሳ አመት የነበረው አስተሳሰብ ሌላ ነው። የዛሬ ሀያ አመት የነበረው አስተሳሰብ ሌላ ነው። ዛሬ የምን ፈልጋለች ኢትዮጵያ ወደሚለው ለምን አንሄድም? እና ህዝቡን የምናስተባብርበት ብሄር ከብሄር ጋር በእኩልነት የሚተያዩበት ሁሉም ብሄረሰቦች እኩል ናቸው የሚለውን መንገድ እስካልተመለከቱ ድረስ ፖለቲከኞቹ የፖለቲካ ሰዎች ሳይሆኑ የወሬ ሰዎች ብቻ ናቸው ከማለት በስተቀር ሌላ የሚሰጠው ስምና ቦታ አይኖርም። ቋንቋ ሀብት አይደለም። ቋንቋ ማግባቢያ፣ ሰዎች በቋንቋ ይግባባሉ። አንድ ሰው ሁሉንም ቋንቋ ቢያውቅ ደስ ይለዋል፣ ሁሉም ቦታ ይገበያያል። አንድ ቋንቋ ካወቀ ደግሞ የቋንቋ ድሀ እሱ ነው እንጂ ሌሎቹ አይደሉም። እና አንድ ሰው ሁለት ቋንቋ፣ ሶስት ቋንቋ፣ አስር ቋንቋ፣ ሰማኒያ የኢትዮጵያ ብሄረሰቦች ቋንቋ ቢያውቅ ክብሩ ነው እንጂ ወርደቱ አይደለምና እባካችሁ ወደዚህ አይነት እዩና ዝም ብላችሁ ከመናቆር ወደ ሰላማዊ መንገድ እንዴት አድርገን አገሪቷ በልማት እንምራት ወደሚለው ወደዚህ ባለንበት ሰንቸሪ ብታስቡ ጥሩ ነው። ስለ አጼ ሚኒሊክ ብናስብ አጼ ሚኒሊክ በታሪክ ወድቀዋል አልፈዋል። ስለ አጼ ዮሐንስ ስለ አጼ ቴዎድሮስ ብናስብ አልፈዋል። ስለዚህ እባካቸው አሁን ምን ያስፈልገናል ወደሚለው መንገድ እንሄድ እና ስተልለን ቪዎች የከበረ ሰላምታ ይድረሳቸው። አቶ ያዕቆብ ኃይለ ማርያም ይሄ ብሔራዊ እርቅ ብለው የሰነዘሩት ሀሳብ አለ። ኢትዮጵያ በጣም አስቸጋሪ ሁኔታ ላይ ነው ያለችው እና ብሔራዊ እርቅ ያስፈልጋል የሚል ሀሳብ ሰጥተዋል። አንስታይን ያለው ነገር ነው ትዝም ይለኝ። አንድን ነገር ደጋግሞ በማድረግ የተለየ ውጤት የሚጠብቅ ሰው እብድ ብቻ ነው ይላል። በሀገራችንም ደግሞ ሌላ አባባል አለ የሞኝ ዘፈኑ አንድ ነው እና ምን ልል ፈልጌ ነው እንዴት ነው በፖለቲካ አይዲዮሎጂ የተለያዩ ቡድኖች ብሔራዊ እርቅም ያደረጉትና በአንድ ላይ ሊጓዙ የሚችሉት ሪፐብሊካንና ዲሞክራቲክ ፓርቲዎች አንድ ላይ መስራት ይችላሉ። የፖለቲካ መስመራቸው ይለያያል። ዘይትና ውሃ ናቸው። ሊደባለቁ አይችሉም። ስለዚህ ይህንን ሁልጊዜ በማስተጋባት ምን ሊገኝ እንደሆነ አላውቅም። ገዢው መንግስትም ይህን በተመለከተ የተጣላ የለም የሚታረቅም የለም ብሏል። አስተያየቶቻችሁን የሰጣችሁንን አድማጮቻችን እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን የምትሰጡበት የስልክ መስመር 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን ላኩልን። በተጨባጭ በስርጭቶቻችን በተሰሙ ዝግጅቶች ላይ ይዘትና አቀራረብ ላይ የሚሰነዘር ገንቢ ትችት፣ ባቀረብናቸው ፕሮግራሞች ላይ ያተኮረ አስተያየት ካላችሁ ቆንጅት እንዳለችው ከምላካት አትቦዝኑ። ደውሉ፣ ጻፉ፣ ተሳተፉ። የምሽቱ ምርጥ ዜማ የጀመረ ይመስላል። ቀድሞን ቴዲ አፍሮ ነው። ከሚገባሽ በታች ከምችለው በላይ ይላል። Boot is good, the chance Can we get Come on. Ich bin nicht gut, was für ደጋገመኝ ደጋገመኝ፣ ከሚገባሽ በታች ከሚችለው በላይ ይላል። ቆንጆ ደስ የሚል ስቃ ያለ በወድሽ በወድሽ አልሰለች አለኝ። የታደለች ነች። የመወደድ የመጨረሻውን ሊገልጽ እየሞከረ ነው። ከሚገባት በታች እሱ ደግሞ ከሚችለው በላይ ግሩዲ፣ ቴዲ እናመሰግናለን። ክቡራትና ክቡራን አድማጮች በሀያ ሁለት ና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው የምትከታተሉት። በኢትዮጵያ ሰዓት አቆጣጠር አሁን ከሚሽቱ ሶስት ሰዓት ከ ሀያ ስምንት ሆኗል። ሁለት ደቂቃዎች ቀደም ብለን ርሰሪዎቹን ባጫጭሩ ቆንጅት ሱዳን ውስጥ እስልምና ሃይማኖቷን ከድታለች ክርስትናም ተቀብላለች ተብላ በሞት እንድትቀጣ የተበየነበት ባት ሴት ብይኑ ተሰርዞ መለቀቋ ተሰምቷል። የ ሀያ ሰባት ዓመቷ ሜርያም ያህያ ኢብራሂም ነች። ዛሬ ሰኞ ያስቻለው ፍርድ ቤት ብይኑን እንደሰረዘ ወዲያውኑ ተለቃ ቤቷ መግባቷን ዘገባዎች ገልጸዋል። የሜርያም መታሰርና ብይኑ ከምዕራባውያን ሀገሮችና የሰብአዊ መብት ድርጅቶች ዓለም አቀፍ ውግዘት ቀስቅሶ መክረሙ የሚታወስ ነው። ዛሬ ሰኞ ናይጄሪያዋ ከተማ ካኖ ውስጥ የጤና አጠባበቅ ትምህርት ቤት ላይ የቦምብ ፍንዳታ ደርሶ ስምንት ሰዎች መግደሉና ሀያ ማቁሰሉ ተገለጠ። ፖሊሶች ተጠርጣሪዎችን አስረናል ብለዋል። አንድ የግብጽ ችሎት በሕግ የታገደውን ሙስሊም ወንድማማችነት ፓርቲ ደግፋችኋል በተባሉ ሶስት የአልጀዚራ ቴሌቪዥን ጋዜጠኞች ላይ ከሰባት እስከ አስር ዓመት የሚደርስ እስራት ፈርዷል። ችሎቱ ፍርዱን ያሳለፈው ፒተር ግረስት፣ ሞሐመድ ፋህሚና ባህር ሞሐመድ የሚባሉት ጋዜጠኞች የሐሰት ዜና አሰራጩ በሚል በቀረበባቸው ክስ የጥፋተኝነት ብይን ከሰጠ በኋላ ነው። ጋዜጠኞቹ ውንጀላውን ሲያስተባብሉ ቆይተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስቀድሞ ይፋ ባልተደረገ ጉብኝት ኢራቅ ነው የሚገኙት። የሶሪያን የኬሚካል መሳሪያዎች እንዲያስወግድ ኃላፊነት የተሰጠው ዓለም አቀፍ ድርጅት የሚወገዱትን መርዛማ ኬሚካሎች የመጨረሻዎቹን ተቀብያለው ሲል አስታወቀ። የእስራኤል የአየር ኃይል ትናንት ሌሊት ጎላን ኮረብቶች የሶሪያ ድንበር ላይ ባካሄዱት ጥቃት አስር የሶሪያ ወታደሮች መግደላቸውን ሶሪያውያን ተሟጋቾች አስታወቁ። አድማጮች የምትከታተሉት በሀያ ሁለት እና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው ቀደም ብለን ያሰማናችሁ የሰዓቱን ዋና ዋና የዓለም ዜናዎች ነበር። አሁን ወደ ሁለተኛው አጋማሽ ነው የምናልፈው። አስተናጋጆቻችሁ አሉላ ከበደና ቆንጅት ታየንን የሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ጉዞ ወዴት ነው አሉላ? ወደ ብራዚል የዓለም ዋንጫ መስኮት ነው ቆንጀት። አዘጋጅና አቅራቢ ሶሎሞን ክፍሌ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በዓለም እግር ኳስ ዋንጫ ውድድር ዛሬ ሰኞ በተመሳሳይ ሰዓት ሁለት ሁለት ግጥሚያዎች ይደረጋሉ። የቀዳሚዎቹ የቢምድቦቹ ኔዘርላንድስ ከቺሌና ኦስትሬሊያ ከስፔን ግጥሚያዎች አሁን ከግማሽ ሰዓት በፊት አብቅቷል። የኤ ምድቦቹ ክሮኤሽያ ከሜክሲኮና ካሜሩን ከብራዚል የሚያደርጓቸው ፍልሚያዎች ደግሞ ከምሽቱ አምስት ሰዓት ላይ ይጀመራል። በነገራችን ላይ ዛሬ ከሚጫወቱት ስምንት ቡድኖች ሦስቱ ከዓለም ዋንጫ ውድድር መውጣታቸውን ያረጋገጡ ናቸው። እንዳልኩት በተመሳሳይ ሰዓቶች ስለሆነ ሁለት ሁለት ጨዋታዎች የሚደረጉት ምርጫው የስፖርቱ አፍቃሪዎች ይሆናል። እኔ ከቀዳሚዎቹ የኔዘርላንድስና ቺሌን ከሁለተኛው ደግሞ የብራዚልና ካሜሩን ለማየት ተዘጋጅቻለሁ። ያመለቢሱ ካሜሩን ቡድን ጨዋታ ጥሞኝ ሳይሆን ዛሬ ደግሞ ምን ይፈጠር ይሆን በሚል ነው። አለበለዚያማ የጠንካሮቹ ክሮኤሽያ እና ሜክሲኮ ጨዋታ ያስከነዳል። ለማንኛውም ከ8 እስከ 9 ሺህ ዶላር አዋጥተው ብራዚል ድረስ በመሄድ ለብሔራዊ ቡድናቸው ድጋፍ ሲሰጡ የቆዩ የካሜሩን ተወላጆች አሁንም ተስፋ አልቆረጡም፣ አንበሶቹን እያበረታቱ ናቸው። የካሜሩን ቡድን በዓለም ዋንጫ ስላልቀናው ዜግነቴን አልቀይርም ወደ ሁለተኛው ዙር ደረጃ አላለፈም፣ ተብሎም ሜዳውን አናራቁትም፣ ጨዋታውን እንከታተላለን ነበር ያለው ኒሎት ታፔት የተባለው ነጋዴ ካሜሩናዊ ደጋፊ በፈረንሳይኛ። ሌላው የሂሳብ ሠራተኛ ሞይስ ካምጋን በበኩሉ ሳሙኤል ኢቶና ጓዶቹ እስካሁን ያሳዩትን ብልሹ ጸባይ በማረም የሀገራቸውን ገጽታ ያሻሽላሉ ብዬ ተስፋ አደርጋለሁ ይላል። እንደ ብራዚል ካለ ግዙፍ ቲም ጋር ሲጫወቱ የካሜሩን አንበሶች አሁንም በእግር ኳስ ዝነኞች መሆናቸውን ማስመስከር ይጠበቅባቸዋል ብሏል። እና በእውን የካሜሩን ተጫዋቾች ደጋፊዎቻቸውን ያስደስቱ ይሆን? ወደ ኋላ ላይ የምናየው ይሆናል። አድማጮች፣ ትላንት እሁድና ከትላንት በስቲያ ቅዳሜ በድምሩ ስድስት የመጀመሪያ ዙር ውድድሮች ከየምድቡ ተካሂደዋል። ትላንት ሪዮ ዲጄኔሮ ከተማ ላይ ቤልጅየም ሩሲያን አንድ ለዜሮ ረታለች። ማራካና ስታዲየም የተገኙት የቤልጂክ ደጋፊዎች ቁጥር አነስተኛ ይሁን እንጂ ታዲያ በጣም ደማቅ ነበር። ውድድሮቹን ለማየት ከዓለም ዙሪያ የሄዱ ብዙ ሲሆኑ ከኮኔክቲከት ዩናይትድ ስቴትስ ጄሲ ግሪፍንና ወንድ ልጁ ይገኙበታል። ሁለቱም ቡድኖች በራቸውን ዘግተው የመከላከል ጨዋታ ቢያሳዩም ጥሩ ነበር፣ ጠንካራም ነበር። በመጨረሻዋ ሴኮንድ ላይ ጎል መግባቷም ያስደስታል። ከድካም በኋላ ውጤት ሲገኝ ማስደሰቱ አይቀርም ነበር ያለው ጄሲ ግሪፍን። በዘንድሮው የዓለም እግር ኳስ ዋንጫ ውድድር ነባሮቹ ጠንካራ የሚባሉት ሦስቱ ማለትም ብራዚል፣ ጀርመንና አርጀንቲና ሻምፒዮንነቱን ይቀዳጃሉ የሚል ግምት መኖሩን አስመልክቶ ቪኦኤ ላቀረበለት ጥያቄ የኢትዮጵያ ንግድ ባንክ ክለብ ዋና አሰልጣኝ ገብረመድህን ኃይሌ የሰጠውን ምላሽም ይዘናል። የእኔ በእኔ እምነት እንደዚህ አይነት የተለመደ ቲም ይመጣል ብዬ አላስብም። እንደ በፊቱ አለ ዘንድሮ ዓለም ዋንጫ በጣም ከሌሎቹ የዓለም ዋንጫዎች በጣም በተለየ ሁኔታ ነው የምናየው። ምንድን ነው ያንተ ጠበቁት ሲሜት በጣም ጠንካራ ሆኖ የወጡበት የታዩበት ጊዜ ነው። ለምሳሌ እንደነችሊ ስዊዘርላንድ፣ አፍሪካኖቹ ራሱ ጥሩ ናቸው። አሁን ወደፊት የምናየው ነገር ይሆናል ግን ብዙዎች ያልተጠበቁ ቲሞች ጠንካራ ሆነው ቀርበዋል። ስለዚህ ያልተጠበቁ ቲሞች ይላሉ ብዬ ነው የማስበው። ወደ ውድድሮቹ ስንመለስ ትላንት የዩናይትድ ስቴትስና ፖርቱጋል ጨዋታ በእውነቱ የፖርቱጋል በላይነት ቢታይበትም ውጤቱ እኩል ሁለት ለሁለት ሆኗል። ተጨማሪው አምስት ደቂቃ ሊያበቃ 30 ሴኮንድ ሲቀር ነው ፖርቱጋል ያቻኝነቷን ጎል አግብቶ እፎይ ብሎ ደጋፊዎቹንም እፎይ ያሰኘው። አልጄሪያ ከኤች ምድብ ሩሲያን በመጨረሻው ጨዋታ ሐሙስ ዕለት ካሸነፈች ታልፋለች ማለት ነው ሩሲያም እንዲሁ ካሸነፈች ታልፋለች በጂ ምድብ ግን ማለት በዚህ ግሩፕ ኦፍ ዴዝ በሚባለው ምድብ ሁኔታው ለግምት አስቸጋሪ ነው እየመሩ ያሉት ዩናይትድ ስቴትስ ና ጀርመን ሁለቱም አራት አራት ነጥብ አላቸው ጋናና ፖርቱጋል ደግሞ አንዳንድ ብቻ ይዘው ተቀምጠዋል ሐሙስ ዕለት ዩናይትድ ስቴትስ ከጀርመን ፖርቱጋል ከጋና ይጋጠማሉ ዩናይትድ ስቴትስና ጀርመን እኩል ከተለያዩ ሁለቱም ያልፋሉ ማለት ነው። በነገራችን ላይ እስካሁን በተደረጉ ጨዋታዎች ሕዝብ በብዛት የተከታተለው ግጥሚያ 11.1 ሚሊዮን ተመልካች የሳበው ዩናይትድ ስቴትስና ጋና ያደረጉት ግጥሚያ መሆኑ ተገልጿል። የብራዚል ና ሜክሲኮ ሁለተኛ ነው። ስድስት ሚሊዮን 800 ሺህ ሰዎች በቴሌቪዥን አይተውታል። ወደ አቶ ፍቅሩ ኪዳኔ አስተያየት እንሄዳለን። ቀጥሎ የዓለም አቀፍ ስፖርት ተቋማቱ ኦሊምፒክና ፊፋ ልዩ አማካሪው ለሚያደርጉልን ትብብር በግድ ሳው ፓውሎ ብራዚል መኖር የለባቸውም ካሉበት ይደርሱናል። ዛሬ ሎዛን ስዊዘርላንድ ናቸው። ለሽያጭ ከቀረበው ሁለት ሚሊዮን አምስት መቶ ሺህ ቲኬት ውስጥ ብራዚል የደረሳት አራት መቶ ሀያ ስድስት ሺህ ብቻ ነው። ርካሹ ቲኬት የሚያወጣው ሁለት መቶ ስልሳ ብር ነው። ይህንንም ቲኬት መግዛት የሚችሉ ተማሪዎች፣ እድሜያቸው ከስልሳ በላይ የሆነ አዛውንቶችና በመንግስት እርዳታ የሚተዳደሩ ናቸው። ለፍጻሜው ግን ቲኬቱ የሚያወጣው ሁለት ሺ ስድስት መቶ ብር ነው። በዓለም ውስጥ ፊፋ የመዘገበው የተጫዋቾች ብዛት አስራ ሶስት ሚሊዮን አንድ መቶ ዘጠና ሰባት ሺህ ሲሆን ከነኚህ ውስጥ ሁለት ሚሊዮን መቶ አርባ አንድ ሺው የብራዚል ተወላጆች ናቸው። ኔይማር የተባለውን የብራዚል ተጫዋች የባርሴሎና ክለብ የገዛው ከሁለት ቢሊዮን ብር በላይ ከፍሎ ነው። በሀያ ሁለት አመቱ የብርቱካን ጭማቂ ለመጠጣት ይበቀዋል። ማካው የምትባለው በፖርቱጋል ቅኝ ግዛት የነበረች አሁን ከቻይና ጋር የተቀላቀለችው ሆንግ ኮንግ አጠገብ የምትገኘው ልክ እንደ ላስ ቬጋስ በቁማር ጨዋታ ብቻ የምትኖር በዓለም ዋንጫ ውድድር በድብቅ ቁማር ሲጫወቱ የነበሩት ላይ ስድስት መቶ አርባ አምስት ሚሊዮን ዶላር ተገኝቷል። ለአንድ ግጥሚያ አምስት ሚሊዮን አንድ መቶ ሺህ ዶላር የተወዳደሩ ነበሩ። ለአካለ ስንኩላን በተለይ የተዘጋጀ ቲኬት በማጭበርበር ገዝተው በሚገፉ ወንበር ስታዲዩም ገብተው ግብፅ ሲገባ ከወንበራቸው ላይ ተነስተው ሲያጨበጭቡ ተመልካቾች ተይዘዋል። በሪዮ ደ ጃኔሮ በማራካና ስታዲየም የአርጀንቲና ና የቺሌ ደጋፊዎች ሁለት ጊዜ በር ሰብረው ስለገቡ ጸጥታውን ለማስከበር ስድስት መቶ ወታደሮች ተመድበዋል። ጠቅላላው ሶስት ሺ ሁለት መቶ ፖሊስና ወታደሮች ጸጥታውን ያስከብራሉ። የእንግሊዝ ብሔራዊ ቡድን ሰባ ሁለት ረዳቶች ይዞ ነው ወደ ብራዚል የተጓዘው። ከእነሱ ውስጥ ወጥ ቤት ቢኖርም አንደኛው ሜዳውን ሳር የሚቆጣጠር ኤክስፐርት ነው። እኛ ለፋሲካ በዓል ቀጠማ የሚመርጥና የሚጎዘጉዙ ኤክስፐርቶችም አሉን። ልዩ ልዩ ሃይማኖቶች ለሰበካ ስራ ስታዲየሞች አካባቢ ተሰማርተዋል። የጴንጤቆስቶቹ አራት መቶ ሀምሳ ሺህ የውድድሩን ሰንጠረዥ ከመጽሐፍ ቅዱስ ጥቅስ ጋር አድለዋል። በጣም ወፍራም የሆኑ ሰዎች መቀመጫ በብራዚል ስታዲዮሞች በሙሉ ተዘጋጅቷል። ወደ አምስት ሺህ የሚጠጉት ወንበሮች የሁለት ሰው ማስቀመጫ ስፍራ የያዙ ናቸው። አርጀንት ሮብን የሆላንድ ብሔራዊ ቡድን አጥቂ ኳስ በእግሩ እያሽከረከረ ሲበር ሰላሳ ሰባት ኪሎ ሜትር በሰዓት ፍጥነት አስመዝግቧል። ጥንት ኢትዮጵያ ውስጥ የምንጠቀምበት የጸጉር አቆራረጥ ዘዴ በዛሬው ጊዜ ፋሽን ተብሎ በብራዚል ያሉ ተጫዋቾች ሁሉ እያጌጡበት ነው። ቁንጮና ጎፈሬ ፒያሳ መዘነጫ ብቻ ሳይሆን ኳስ ሜዳ ዋናው መታወቂያ ሆኗል። አቶ ፍቅሩ ኪዳኔን ለትብብራቸው አመሰግናለሁ። ወደ አዲስ አበባ ሄጄ ይሆናል የማበቃው። የኢትዮጵያ ፕሪምየር ሊግ ተጠናቋል። አሸናፊውም ተሸልመዋል ይለናል ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። እዚህ በአዲስ አበባና በክልል ከተሞች የሁለት ሺህ ስድስት ዓመተ ምህረት የኢትዮጵያ ፕሪምየር ሊግ ሀያ ስድስተኛ ሳምንት ማለትም የመጨረሻ ውድድሮች ተካሂደዋል። ከትናንት በስቲያ የኢትዮጵያ ቡና መከላከያን ሁለት ለባዶ፣ ደደቢት መብራት ኃይልን አራት ለባዶ፣ ሙገር ሲሚንቶ ሀረር ሲቲን ሁለት ለአንድ ሲረቱ ትናንት እሑድ ደግሞ ቅዱስ ጊዮርጊስ ኢትዮጵያ ንግድ ባንክን አንድ ልባዶ አሸንፏል። አንጋፋው ቅዱስ ጊዮርጊስ ሻምፒዮንነቱን ለማድመቅ በሳምንቱ ሁለት ዝግጅቶችን አከናውኗል። በመጀመሪያ ዝግጅቱ ላይ ደጋፊዎቹን፣ የክለቡን አባላትና ተጫዋቾቹን ያካተተ በሚሊኒየም አዳራሽ የመዝናኛና ፌሽታ ፕሮግራም የነበረው ሲሆን ትናንት ደግሞ በአዲስ አበባ ስታዲየም የሁለት ሺህ ስድስት ውድድር ዓመት ለአስራ አንደኛ ጊዜ ዋንጫ የተቀበለበትን ዕለት በድምቀት አክብሯል። ጊዮርጊስ ሻምፒዮን የሆነው በዋናው ፕሪምየር ሊግ ብቻ ሳይሆን በታዳጊ ወጣቶችም ጭምር ነው። ሁለት ትልልቅ ዋንጫ እና የኢትዮጵያ እግር ኳስ ፌዴሬሽን በየዘርፉ ያዘጋጃቸውን ከፍተኛ የገንዘብ ሽልማቶች ጠቅልሎ ወስዷል። የዘንድሮውን ፕሪምየር ሊግ በስልሳ ስምንት ነጥብ ሻምፒዮን የሆነው ቅዱስ ጊዮርጊስ ሻምፒዮን መሆኑን ያረጋግጠው ውድድሩ ለመጠናቀቅ ገና አምስት ጨዋታ እየቀረው ነበር። ሁለተኛ ከሆነው ከኢትዮጵያ ቡናም የሀያ ነጥብ ብልጫ አለው። አመሰግናለሁ። ገዛኝ ጾም መስቀል ከአዲስ አበባ በዚሁ ላብቃ። ነገ በዓለም ዋንጫ መስኮት አገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞን ለሞን ክፍሌንና እንግዳውን አቶ ፍቅሮ ኪዳኔን ለዘገባው እናመሰግናለን። እስከ ዋንጫው ፍጻሜም ሰለሞን በየዕለቱ መዘገቡን ይቀጥላል። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ቀጣዩ አፍሪካ ነክ ርዕሶች ስደተኞች የአስተናጋጅ ሀገር ሸክም መሆን እንደሌለባቸው አንድ አዲስ ጥናት አመለከተ። እንዲያውም እድል ከተሰጣቸው የተቀባዩ ሀገር ኢኮኖሚን በማዳበር ተግባር ሊረዱ እንደሚችሉ ይኸው ጥናት ያወሳል። የኦክስፎርድ ዩኒቨርሲቲ ኡጋንዳ ውስጥ ያካሄደው ጥናት ያወጣው ባለፈው አርብ ጥናቱን ያወጣው ባለፈው አርብ ታስቦ በዋለው የስደተኞች ቀን ነው የአሜሪካ ድምፅ ራዲዮ ዘጋቢ ጆዲ ካፑዋ ያጠናቀረውን ዘገባ ዝርዝር አዳነች ፍሳዬ ለአፍሪካ ነክ ርዕሶች ዝግጅት ይዛው ቀርባለች ይኸው ጥናት ከመካሄዱ በፊት ስለ ስደተኞች ኢኮኖሚ ኑሮ ብዙም አይታወቅም ነበር ይላሉ ፕሮፌሰር አሌክሳንደር ቤትስ በስደተኞች የኢኮኖሚ እንቅስቃሴ ላይ ያተኮረ ምሁራዊ ጥናት ወይም የፖሊሲ ስራ ብዙም አልተካሄደም ነበር። ጉዳዩ በአጠቃላይ የሚታየው ከማህበራዊ አመለካከት አንጻር ሲሆን፣ ስደተኞችን በሰብአዊ ተረጂነት መልክ ከማየት የመነጨ ነው። ጥናቱን ያቀረቡት በኦክስፎርድ ዩኒቨርሲቲ የስደተኞችና የግዳጅ ፍልሰት ጥናት ፕሮፌሰር አሌክሳንደር ቤትስ ናቸው። There have been some studies looking at refugee livelihood and to some extent looking at the impact of refugees. ስለ ስደተኞች ኑሮና በአስተናጓጃ ሀገር ስለሚኖራቸው ተጽዕኖ የሚመለከቱ ጥናቶች በተወሰነ ደረጃ ተደርገው ነበር። ይሁንና ስደተኞችን የተጠለሉባት ሀገር የኢኮኖሚ ስርዓት አካል አድርጎ ለማየት አልቻሉም። የሸቀጥ መለዋወጡን የማምረቱን የሸማችነቱንና የገንዘብ ገበያን ሂደት በሚገባ አልተረዱም። የኢኮኖሚ እንቅስቃሴው በተሟላ መልክ አልታየም። ፕሮፌሰር ቤት ስለ ስደተኞች የኢኮኖሚ አስተዋጽኦ ትኩረት መስጠት የጀመሩት በአውሮፓ እንደነበር ገልጸዋል። በተለይም ልቤን በጣም የነካው ነገር በስደተኞች መካከል ክህሎት ችሎታና የአፍላቂነት ስሜት ያላቸው ሰዎች መኖራቸው ነው። ከፍተኛ የንግድ አፍላቂነት ብቃት ያላቸው ሰዎች በዓለም ማዕዝናት ባሉ በርካታ ሀገሮች ሰርቶ የመኖር ዕድል ይነፈጋቸዋል። ብዙ ለማበርከት የሚችሉት ነገር እያለ ዕድሉ አይሰጣቸውም። እነዚህን ብቃት ያላቸውን ሰዎች ሁሉ ሳይ ስደተኞች ሊያበረክቱ ስለሚችሉት ሁሉ አስባለሁ። በዓለም አቀፍ የረድኤት ድርጅቶች ላይ መተማመን የሚገባቸው ሰዎች ተደርገው ከመታየት ይልቅ ሊያበረክቱት ከሚችሉት አስተዋጽኦ አንጻር ቢታይ የተሻለ ነው። ጥናቱ የተደረገው ኡጋንዳ ውስጥ ነው። ኡጋንዳ ከኮንጎ ዲሞክራሲያዊ ሪፑብሊክ፣ ከሶማሊያና ከደቡብ ሱዳን የተሰደዱ 350 ሺህ የሚሆኑ ስደተኞችን ታስተናግዳለች። ዩጋንዳ ኦፈርስ ሬላቲቭሊ ዩኒክ ኡጋንዳ ለየት ያለ አሰራር ነው ያላት። በአጠቃላይ በዓለም ዙሪያ ያሉት ሀገሮች ስደተኞችን በሥራ የማሰማራት መብት ይነፍጋሉ። የመንቀሳቀስ መብትም አይኖራቸውም። ስለሆነም በስደተኞች ሰፈሮች እንዲወሰኑ ይደረጋል። ኡጋንዳ ግን የራስን መቻል ስትራቴጂ ቀይሳለች። ኡጋንዳ በስደተኞች ላይ ያላት ፖሊሲ በጣም ጥሩ ነው ማለት ባይሆንም ስደተኞች በሥራ የመሰማራት መብት አላቸው። በተወሰነ ደረጃ ቢሆንም ከቦታ ቦታ እንዲንቀሳቀሱ ይፈቀድላቸዋል። ኦክስፎርድ ዩኒቨርሲቲ ያካሄደው ጥናት ኡጋንዳ ውስጥ ባሉት አንድ ሺህ ስድስት መቶ ስደተኞች ላይ ያተኮረ ነው። በመዲናይቱ ካምፓላ እንዲሁም ነኪቫሌና ኪያንጓሊ በተባሉ የረዥም ጊዜ የስደተኞች ሰፈሮች ያለውን የስደተኞች ሁኔታ ተመለከትን። ጥናቱን በጀመርንበት ወቅት በሀገሪቱ ካሉት የስደተኞች ሰፈሮች ትልልቆቹ ነኪቫሊና ኪዋንጋሊ ነበሩ። ብዙውን ጊዜ ስደተኞች የአስተናጋጅ ሀገሮች ጭነት ተደርገው ይታያሉ። ኡጋንዳ ውስጥ ግን እንደዛ አይደለም ይላሉ ፕሮፌሰር ቤትስ። ኡጋንዳ ውስጥ ያየነው ነገር ስደተኞች በሀገሪቱ አስተዋጽኦ የሚያደርጉት እቃዎችን በመሸጥና በመግዛት ብቻ ሳይሆን ስራ በመፍጠርም ጭምር ነው። ይህም የሚያስገርም ነገር ነው። በንግድ ስራ የተሰማሩት ስደተኞች ኡጋንዳውያንን ቀጥረው ያሰራሉ። ስደተኞቹ የተሰማሩበት የንግድ ስራም የተለየ እንደሆነ ፕሮፌሰሩ ሲገልጹ መሬት የማግኘት እድል ሲሰጣቸው በእርሻ ስራ ይሰማራሉ ከዛም ሌላ ሲኔማን የመጓጓዣ ኩባንያን በመሳሰሉ ከፍተኛ አፍላቂነትና ፈጣሪነት በሚያስፈልጋቸው ተግባሮችም ሲሰማሩ ይታያሉ። ለምሳሌ ናኪቬሌ በተባለው የስደተኞች ሰፈር ያለ አንድ ስደተኛ ያረጁ ቴሌቪዥኖችንና መሰል ዕቃዎችን በመጠቀም በኮምፒውተር መጫወቻ መደብር ከፍቶ ስደተኞች አነስተኛ ዋጋ እየከፈሉ እንዲጫወቱ ማድረጉን ፕሮፌሰር ቤትስ አስገንዝበዋል። በአጠቃላይ ሲታይ ግን እንዲህ አይነት እድል የሚያገኙ ስደተኞች የተወሰኑ እንደሆኑና በኡጋንዳ ያለው እድል በሌሎች ሀገሮች ያልተለመደ እንደሆነ ፕሮፌሰሩ ጠቁመዋል። አፍሪካ ውስጥ ስደተኞች የመስራት መብት እንዲኖራቸውና በተወሰነ ደረጃም ከቦታ ቦታ እንዲንቀሳቀሱ የሚፈቅዱት ሀገሮች ኡጋንዳና ዛምቢያ ናቸው። በደቡብ አፍሪካም በተወሰነ ደረጃ ይፈቀዳል። ኬንያንና ታንዛኒያን በመሳሰሉት ሀገሮች ግን ስደተኞች ሰርቶ የመኖር መብት የላቸው። ኬንያ በደረሱባት የአሸባሪነት ጥቃቶች ምክንያት በስደተኞች ላይ ዘመቻ ከፍታለች። ዘመቻው ያተኮረው በሶማሊያውያን ስደተኞች ላይ ነው። አንዳንዶቹ ሶማሊያውያን ስደተኞች የአልሸባብ ደጋፊዎች ሊሆኑ ይችላሉ የሚል ስጋት አላት። እዚህ ላይ ዋናው ነገር ፖለቲካዊ ውጥረቶች ቢኖሩም እንኳን ስደተኞች ያስተናጋጅ ሀገር ሸክም ተደርገው መታየት አይኖርባቸውም። ጥቅምና አስተዋጽኦም ሊኖራቸው እንደሚችል መገንዘብ ያስፈልጋል ይላሉ አዲሱን ጥናት ያካሄዱት ፕሮፌሰር አሌክሳንደር ቤትስ። ስደተኞች በበኩላቸው ከተጠለሉባቸው አካባቢዎች ጋር የመላመድና የመመሳሰል ዝንባሌ እንዲያዳብሩ ፕሮፌሰር ቤትስ ይመክራሉ። የረድኤት ድርጅቶችና መንግስታዊ ያልሆኑ ድርጅቶች የስደተኞችን የራስ መቻልና የንግድ ስራ ዝንባሌን ለመርዳት እንዲጥሩ ይህም ትምህርት በመስጠት የአነስተኛ ብድር እድል በመክፈት እንዴት ንግድ ለመጀመር እንደሚቻል በማማከር ሊገኝ እንደሚችል ፕሮፌሰር ቤትስ አስረድተዋል። ለስደተኞች የሚደረገው ረድኤት ብዙውን ጊዜ በአስቸኳይ እርዳታ ላይ ያተኮረ ሲሆን ለተራዘመ ጊዜ ስለሚሰጥ የተረጅነት ዝንባሌ እንደሚያሳድር አዲሱን ጥናት ያካሄዱት ፕሮፌሰር አሌክሳንደር ቤትስ ገልጸዋል። አድማጮች ስለ ስደተኞች የኢኮኖሚ አስተዋጽኦ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። አድማጮች አሁን ከምሽቱ የመጨረሻ ቅንብር ላይ ደርሰናል። ጤና ነው ፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ በየአመቱ በመቶዎች ሺዎች የሚቆጠሩ እናቶች ሲወልዱ ሕይወታቸው የሚጠፋው ደህንነቱ የተጠበቀ ደም ሳያገኙ በመቅረታቸው መሆኑን የዓለም የጤና ድርጅት አስታውቀዋል። ሰኔ 7 2006 ዓ ም ታስቦ የዋለውን የዓለም ደም ልገሳ ቀን ምክንያት በማድረግ የመንግሥታቱ ድርጅት የጤና መርሃ ግብር ባወጣው መግለጫ የእናቶች ሞትን ለመጋፈጥና ለመቆጣጠር የጤነኛ ደም አቅርቦት እንዲጠናከርና እንዲሰፋ ጥሪ አድርጓል። ሪፖርተራችን ሊሳ ሽላይን ከጄኔቫ የደብሊው ኤች ኦ ጠቅላይ ጽሕፈት ቤት ባስተላለፈችው ዘገባ በእርግዝናና በወሊድ ወቅት በሚፈጠሩ እክሎችና ችግሮች ምክንያት በዓለም ዙሪያ በየዕለቱ የስምንት መቶ እናቶች ሕይወት ያልፋል። እነዚህ አደጋዎች የሚደርሱት ሁሉም ማለት ይቻላል ታዲያ በልማት ወደኋላ በቀሩ ወይም ታዳጊ ናቸው በሚባሉት ደሃ ሀገሮች ውስጥ ነው። ከግማሽ የሚበልጠው ጉዳት የሚደርሰው ደግሞ ከሳሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ ነው። ይህንን እጅግ የበዛ የሞትና ጉዳት መጠን እኮ መከላከል፣ መቆጣጠር በጣም መቀነስ ይቻል ነበር ይላሉ የዓለም የጤና ድርጅት የደም ልገሳና ማቀበል ደህንነት አስተባባሪ ኒላ ንግራ። በእርግዝና በወሊድ ጊዜና ከዚያም በኋላ ባሉ የአራስነት ቀናት የሚደርስ የበዛ የደም መፍሰስ ለእናቶች ሞት እጅግ ግዙፉ ምክንያት ሲሆን አንዲት ደም የሚፈሳት እናት በቅርብ ድጋፍና እርዳታ ካላገኘች በስተቀር በሁለት ሰዓታት ውስጥ ሕይወቷ ሊያልፍ ይችላል። የእነዚህን እናቶች ሕይወት ለማትረፍ በቂና ፈጥኖ መቅረብ የሚችል ደም በቅርብ መገኘት አለበት። በብዙ ሀገሮች ውስጥ ታዲያ አንድም የሚሰጥ ደም በበቂ መጠን የለም አሊያም ቢገኝም በተፈለገ ጊዜ ብድግ አድርጎ ለመስጠት ደህንነቱ የተጠበቀ ስለመሆኑ አስተማማኝ ማረጋገጫ የለም። ብዙ ማህበረሰቦች የዚህን ደህንነቱ የተጠበቀ ደም አስፈላጊነት እምብዛም አይገነዘቡትም ብለዋል ዲንግራ። ለደም በቅርበትና በበቂ ሁኔታ ለመገኘት ሌላው ምክንያት በበጎ ፍቃድ ወይም ያለ ክፍያ ደም መስጠት የሚፈልጉ ሰዎች ቁጥር እጅግ ያነሰ መሆኑ ነው። ጠንካራና እያደገ የሚሄድ የደም ዝውውር ስርዓት መፍጠር የቻሉ ሀገሮች አሰራራቸውን ያቆሙት በበጎ ፈቃድ በሚከናወንና በነጻ በሚሰጥ የደም ልገሳ ባህል ላይ ነው። በሌላ በኩል ደግሞ በበጎ ፈቃድና በነጻ ከሚሰጡ ለጋሾች የሚ ገኘው ደም ለተለያዩ እክሎች የመጋለጡ መጠን በእጅጉ አነስተኛ ነው። ስለዚህም ጉዳዩ የአስተማማኝነትና የደህንነት ነው። በዚያ ላይ ከስነ ምግባር ጋር የተያያዙ ስጋቶችም አሉ። በዚህም ምክንያት በበጎ ፈቃደኝነትና በነጻ የሚሰጥን ደም ደህንነቱና አስተማማኝነቱ በተጠበቀ ሁኔታ ለመያዝ የሚያስችሉ የደም ባንኮች በየሀገሩ መቋቋም እንዲችሉ የዓለም የጤና ጉባኤዎች በበርካታ ስብሰባዎቻቸው ላይ የድጋፍ ውሳኔዎችን አሳልፈዋል። በየአመቱ በአለም ዙሪያ አንድ 108 ሚሊዮን የደም ልገሳ ይከናወናል። ከዚህ ውስጥ ከግማሹ በላይ የሚሰበሰበው ታዲያ ከዓለም ሕዝብ 18 ከመቶው ብቻ በሚኖርባቸው በበለጸጉት ሀገሮች ውስጥ ነው። ድሆቹ ሀገሮች አሁንም ብርቱ ጥረት አለባቸው። ይሁን እንጂ በእነዚያ ባለአነስተኛና ባለመካከለኛ ገቢ ሀገሮች ውስጥም ቢሆን የነጻና የበጎ ፈቃድ የደም ልገሳው በጉልህ እየጨመረ መምጣቱ በጣም አበረታች መሆኑን የጤና ድርጅቱ ይናገራል። ከ2004 እስከ 2012 ዓ ም ባለፉት 8 ዓመታት ውስጥ በ162 ሀገሮች ውስጥ የተከናወነ የነፃና የበጎ ፈቃድ ልገሳ በ86 ሚሊዮን ማደጉን ደብሊውኤችኦ አስታውቋል። ከፍተኛው መጨመር የታየው በደቡብ ምስራቅ እስያ ሀገሮች ሲሆን እነርሱን የአፍሪካ ሀገሮች እየተከተሉ መሆኑ ታውቋል። ደህንነቱ የተጠበቀ የደም አቅርቦትን በማሻሻል የእናቶችን ሞት በከፍተኛ ሁኔታ ከቀነሱ ሀገሮች መካከል ካምቦዲያ፣ ኔፓል፣ ባንግላዴሽ፣ ዛምቢያ እና ኢትዮጵያ በዓለም የጤና ድርጅት ተጠቅሰዋል። በህፃናት ላይ እየተስፋፋ የመጣውንና እንደ ወረርሽኝ እየተቀጣጠለ ነው የሚባለውን የስኳር ችግር አስመልክቶ በዓለም ዙሪያ ያሉ ሐኪሞች እየተነጋገሩ ነው። አሜሪካም በሚሊዮኖች የሚቆጠሩ ህፃናትን ለመመርመር ሰፊ በጀት የመደበች ሲሆን ከጥናቶቹ እየተገኙ ያሉ ቁጥሮች ለአሜሪካ ብቻ ሳይሆን ለዓለም እጅግ አሳሳቢ መሆናቸውን የካርል ፒርሰን ዘገባ ይናገራል። በአውሮፓውያኑ የዘመን አቆጣጠር ከ2001 እስከ 2009 ዓ ም ባሉት 10 ዓመታት ውስጥ በሶስት ሚሊዮን ህጻናት የተካሄደውን ምርመራ የመሩት ዶክተር ዳና ዳባይሊያ የችግሩን አሳሳቢነት ይናገራሉ። የአይነት አንድ የስኳር ችግር በ20 ከመቶ ጨምሯል። ይህ ቁጥር ተስፋፍቶ የሚታየው በወንዶችም በሴቶችም ልጆች ላይ ሲሆን ሁሉንም የዘር ክፍሎች ያዳረሰ ችግር ነው። የሁለተኛው አይነት የስኳር ችግር በህጻናቱ ላይ በ30 ከመቶ መጨመር እጅግ አሳሳቢው መሆኑን የጠቆሙት ዶክተር ዳባይሊያ ለችግሩ መስፋት ምክንያት ከሆኑት ክስተቶች መካከል የአየር ንብረት ለውጥ የአካባቢ ደህንነትና በሕፃናቱ ላይ እየበዛ የመጣው ያለ አግባብ መወፈር መሆኑን አመልክተዋል። በምግብ ማደራጃዎች ውስጥ የተዘጋጁ ቀይ ስጋ ውጤቶችና ሌሎችም የስጋ ምርቶች የሚመገቡ ሰዎች ከማይመገቡት በበለጠ ሁኔታ ለልብ መታወቅ እንደሚጋለጡ ስዊድን ውስጥ የተካሄደ አንድ ጥናት ውጤት አሳይቷል። የዕድሜያቸው ክልል ከ45 እስከ 79 ዓመት በሆነ የልብ ህመምና የካንሰር ችግር በሌለባቸው ሰላሳ ሰባት ሺህ ወንዶች ላይ የተካሄደ ጥናት ያሳየው ውጤት አመጋገባችንን መልሰን እንድናጤን የሚያበረታታን ነው። ሰዎቹ የዛሬ 16 ዓመት በአውሮፓውያኑ አቆጣጠር በ1998 ዓ.ም ያኔ የነበራቸውን የአመጋገብ ባህልና ሌሎችም የአኗኗራቸውን ሁኔታ የሚጠቁሙ መረጃዎችን በመጠይቅ አስፍረው ነበር። ከ12 ዓመት በኋላ ተመራማሪዎቹ የዚያኑ ቡድን ሰዎች መልሰው ሲፈትሹ በምግብ ማደራጃዎች የተዘጋጀ ቀይ ስጋ ዘውትረው ይበሉ የነበሩ ወደ 3000 የሚሆኑ ሰዎች የልብ መታወክ ደርሶባቸው ተገኘ። ከመካከላቸው ደግሞ 266 የሚሆኑት በዓመት ውስጥ ሞተዋል። ይበልጥ ይመገቡ የነበሩት ደግሞ ለጉዳቱም በዚያኑ መጠን ይበልጥ የተጋለጡ ነበሩ። እነዚያን ምርቶች ያልተመገቡ ሰዎች ግን ያዳበሩት አንዳችም የጤና ችግር አልነበረም። የልብ መታወክ ማለት ልባችን ደም ወደ ሰውነታችን ለማዳረስ እና ወደ ራሱም የሚመለሰውን ለመቀበል ያለው አቅም መዳከም ወይም መጎዳት ማለት ነው። እናም የልብ መታወክ የተገኘባቸው ሰዎች ብዙ ጊዜ በመጪዎቹ አምስት ዓመታት ጊዜ ውስጥ ሊያልፉ እንደሚችሉ የሚያስጠነቅቁት ተመራማሪዎች ጥናታቸውን አሁን በሴቶችም ላይ እያካሄዱ መሆኑንና የሚያዩት ውጤትም ተመሳሳይ ሊሆን እንደሚችል እየተነበዩ ነው። ለማንኛውም በምግብ ማደራጃ ፋብሪካዎች ውስጥ የተዘጋጁ የቀይ ስጋ ምርቶችን መመገብ መጠበቅ አለባችሁ ይላሉ ዶክተሮቹ። እባካችሁ በሳምንት ከአንድ ወይም ሁለት ጊዜ በላይ አትውሰዱ። በጤና ክረሙ። ጤና ይስጥልኝ። ሰለሞን አባተን ለጤና ዝግጅቱ እናመሰግናለን። አድማጮች፣ ስርጭታችን ወደ ማገባደድ የተቃረብን ነው። ለሙዚቃ ግን ሌላ ጥቂት ደቂቃዎች ያገኘን ይመስላል። አቀናባሪያችን ንጉሱ ታምሬ ምልክት እየሰጠ ነው። ቆንጅት፣ የተመረጠው ዜማ አሁንም እንደውም ወደ ደቡብ የሚወስድ ዜማ ይሰማኛል። እሺ ትገምጪ ይሆን? ልሞክር እስካሁን አልመጣልኝም። እንስማዋብር። ኢቫንጋሪ ነው ቀሸዋል ጎሳይ ተስፋ

बचरका बृहानै खे इपन दिपन कट्युब ጆሳ ተስፋዬን እናመሰግናለን አድማጮች አሁን ስርጭታችን በእርግጥ ማብቃቱ ነው ቆንጅታየ የማጠቃለያ አወሬዎቹን ባጫጭሩ በሱዳን የእስልምና ሃይማኖት ሽንከርተሽ ክርስትናን ተቀበልሽ ተብላ በሞት እንድትቀጣ የተበየነባት ሜርያም ያህያ ኢብራሂም ብይኑ ተሰርዞላት መለቀቋ ተሰምቷል የ27 ዓመቷ ወጣት ዛሬ ሰኞ ያስቻለው ፍርድ ቤት ብይኑን እንደሰረዘ ወዲያውኑ ተለቃ ቤቷ መግባቷን ዘገባዎች ገልጸዋል። ዛሬ ሰኞ ናይጄሪያዋ ከተማ ካኖ ውስጥ የጤና አጠባበቅ ትምህርት ቤት ውስጥ የቦምብ ፍንዳታ ደርሶ ስምንት ሰዎች ገደለ፣ ሃያ ቆሰለ ተባለ። ፖሊሶች ተጠርጣሪዎችን አስረናል ብለዋል። አንድ የግብጽ ችሎት በሕግ የታገደውን ሙስሊም ወንድማማችነት ፓርቲ ደግፋችኋል በተባሉ ሶስት የአልጀዚራ ቴሌቪዥን ጋዜጠኞች ላይ ከሰባት እስከ አስር ዓመት የሚደርስ እስራት ፈርዷል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የንስራ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጂታየንን ከፕሮግራም አቀናባሪያችን ከንጉሱ ታምሬ ጋር እንዲሁም ከእለቱ ዋና አዘጋጅ ከአዳነች ፍሳዬና ከተቀሩት ባልደረቦቻችን ሁሉ ጋር በመሆን በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራማችን ከምሽቱ ሶስት ሰዓት ደግሞ በመደበኛው ፕሮግራማችን መልሰ እንገናኛለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል! በእኛ በኩል ሰላም፣ ደህና አደሩ። Voice of America <laughs>